የአሜሪካ መዲና ዋሽንግተን በዚህ ሳምንት የአስተዳደር ሽግግር ልታስተናግድ ሽር ጉድ ይዛለች። ፕሬዚዳንት ባራክ ኦባማ ዋይት ሀውስ ልትተኪያቸው ዶናልድ ትራምፕ አስረክበውም ይሰናበታሉ። የተመራጩ ፕሬዚዳንት ትራምፕ ደጋፊዎችም አርባ አምስተኛው ፕሬዚዳንት ሆነው ቃለ መሐላ ስነ ስርዓት ላይ ለመካፈል ወደ ዋሽንግተን እየጎረፉ ነው። ትራምፕን የሚቃወሙም በዓርቡ የቃለ መሐላ ዕለት ግልብጥ ብለው ሊወጡ ተዘጋጅተዋል። የአሜሪካ ድምፁ የብሔራዊ ጉዳዮች ዘጋቢ ጅመሎን ተከታዩን ዘገባ አጠናቅሯል። ቆንጅታየት አቀርበዋለች። የአንድ ታሪካዊ ዘመን ፍጻሜ፣ የሀገሪቱ የመጀመሪያ ጥቁር ፕሬዚደንት ባራክ ኦባማ ከስምንት ዓመታት የዋይት ሀውስ ቆይታ በኋላ ለስንብት እየተሰናዱ ናቸው። ከጥቂት ቀናት በፊት ያደረጉት የመሰናበቻ ንግግራቸውም የተስፋ ቃናን እየተላበሰ ነበር። የዚህ ሥራ ተሳታፊ ለመሆንና ከቅርበትም ልናይ ዕድል ያገኘን ልንገራችሁ አብረታችና አነቃቂ ነው። ይበልጡንም በአሜሪካና በአሜሪካውያን ላይ ያላችሁን እምነት ያረጋግጥላችኋል። ዋሽንግተን ለዶናልድ ትራምፕ የቃለ መሐላ ስነ ስርዓት መሰናዶዋን አድርጋለች። የሰልፍ ትርኢትና የቃለ መሐላው ልምምድም ተጠናቋል። ትራምፕ ባለፈው ሳምንት ባደረጉት ጋዜጣዊ ጉባኤ የቃለ መሐላቸው ስነ ስርዓት የማይረሳ እንደሚሆን ቃል ገብተዋል። የጥር ሀያው ሥነ ሥርዓት ልዩ በጣም ልዩ በጣም ቆንጆ ነው የሚሆነው። በጣም ብዙ ሰው ብዙ ሕዝብም የሚገኝ ይመስለኛል። ምክንያቱም የያዝ ነው ንቅናቄ ስለሆነ በዓለም ላይ ታይቶ የማያውቅ ንቅናቄ። በሌላ በኩል በቃለ መሐላው ሥነ ሥርዓት ዕለት ከወዲሁ የሚስተር ትራምፕን ጥብቅ የኢሚግሬሽን ፖሊሲዎች እቅድና የፕሬዝደንት ባራክ ኦባማን የጤና ዋስትና መርሃ ግብር ለመሰረዝ ያላቸውን ሀሳብ የሚቃወሙ ሰልፎች ታቅደዋል። ቁጥራቸው ከ30 በላይ ዲሞክራት የዩናይትድ ስቴትስ ምክር ቤት አባላትም በቃለ መሐላው ስነ ስርዓት ላይ አንገኝም ብለዋል። የአሜሪካን ኢንተርፕራይዝ ተቋም ተንታኝ ማይክል ባሮኔ ሚስተር ትራምፕ ተከፋፍሎ ያለውን ሕዝብ ወደ አንድ ለማምጣት ከባድ ፈተና ይጠብቃቸዋል ይላሉ። I think Donald Trump faces probably a greater challenge to the extent he wants to do that uh, than, than Donald the last Trump. <laughs> ያለፉት ሶስት ፕሬዚዳንቶች ከገጠሟቸውን ፈተናዎች የበለጠ የሚገጥማቸው ይመስለኛል። ሄድ ሄድ፣ ወዲያ ሄድ፣ ዞር በል፣ አንተን አይደለም የአንተ ድርጅትማ ከንቱ ነው። ዶናልድ ትራምፕ ከወዲሁ የመገናኛ ብዙኃንን ስራ ከበድ እንደሚያደርጉ ምልክት አሳይተዋል። በኢንተርኔት የአጭር መልእክት ማስተላለፊያዋ በትዊተር መታኮሳቸውንም ቀጥለዋል። እንግዲህ መልመድ ነው ይላሉ የናሽናል ጆርናሉ ተንታኝ ታም ደ ፍራንክ በቃ አሰራራቸው እንደዚያ ነው የትርምስ ኮከብ መሆን ደስ ይላቸዋል ሲተራመስ ደስ ነው የሚላቸው ምክንያቱም መጨረሻ ላይ ውሳኔ ሰጪው እርሳቸው መሆናቸውን ስለሚያውቁ ነዋ። ባይ ፓርቲዛን ፖሊሲ ሴንተር የተባለ ከፓርቲ ወገናዊነት ነጻ ፖሊሲ ተቋም ኤክስፐርት የሆኑት ጆን ፎርቲየር የትረምፕ አካሄድ ካሁኑ ከፕሬዝደንት ኦባማ ጋር በእጅጉ የተቃረነ መሆኑን ይናገራሉ። ዶናልድ ትራምፕ ይዘው የሚመጡት ለወጥ ያለ አቀራረብ ነው። ዶናልድ ትራምፕ የኮሚኒኬሽን ልውውጥ ዘይቤያቸው ከሌሎች ከማናቸውም ፕሬዝዳንቶች የተለየ ነው። ውዝግብ ውስጥ ዘው ማለት አይፈሩም። በእርግጠኝነት አነቃቂነት ያጣ ጊዜ አይሆንም። እንደዚህ እያለም ነገ የባራክ ኦባማ አስተዳደር ዘመን ይጠናቀቅና የትራምፕ ደግሞ ምን ያደርጉ ይሆን ከሚለው ጥርጣሬና ጥያቄ ጋር ይጀምራል።